ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ ሰኔ 30 2010 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታየ ነኝ። ፕሮግራማችን ፕሮግራማችንን ንጉሱ ታምሬ ይመራል ከዓለም ዙሪያ በተጠናቀሩ ዜናዎች ይሆናል ዝግጅታችንን የምንከፍተው። ከዚያም በማስከተል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ሐምሌ 19 ዋሽንግተን ይገባሉ። ያቀባበላቸው ዝግጅት ግብረ ኃይል ትናንት በኢትዮጵያ ኤምባሲ የሰጠውን መግለጫ ተከታትለናል። ከዜና ቀጥሎ እናቀርባለን። ከዚያ በማስከተል በኢትዮጵያ ፖለቲካና የለውጥ ተሀድሶ እንዲሁም በሚስተዋሉ ግጭቶች ዙሪያ ትናንት አርብ የጀመርነው ነው የእሰጥ አገባ ክርክር ይቀጥላል። መሰረታዊ የሆነ የፖለቲካ አጀንዳና ያሰላለፍ ልዩነት ስላለ ነው። ሀገሪቱ እንደገና ኦፍኮርስ ማይካት ሞ የተነካበት ከኃላፊነት የተነሳ ችግር አይፈጥርም ብለን ድምዳሜ አንደርስ። ይህ ግን ለአንድ አካባቢ፣ ለአንድ ፓርቲ፣ ለአንድ መስሪያ ቤት የሚሰጥ ጉዳይ ነው። እያ መስዶ ምን ማስራት በሚዲያ ባልወድም ይሄ አሉላ የሚያውቃል እኔም የማውቀው ሁላችንም የምናውቀው ነገር ይሄ የስቴት ሳቦቴጅ። ፕሮቴስቱን በምንመራበት በምናካሂድበት ወቅት ብዙ አይነት እንዲህ አይነት ሙከራ በአማራና በኦሮሞ መካከል ለመፍጠር በትግራይ ህዝብ ላይ ግጭት እንዲፈጠር ሄደነት አባላቶች ሲያደርጉት ነበሩ። እጅ ከፍንጅ ይዘን አሳልፈን ስንሰጣቸው ነበር። የሰጣገባ ተከራካሪዎች አሉላ ሶሎሞንና ጃዋር መሀመድ ናቸው። ሌላም የለውጥ እንቅስቃሴዎች የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነት ዘለቄታና የዜጎችን ሚና የሚዳስስ ውይይት እናስከትላለን። መንኮራኩር ወደ ጨረቃ ስትሄድ በሂደት መውጣት አትችልም። አንዴ የመሬት ተነጥቃ ማምለጥ ይቻላል። ከድህነት አዙሪትም ከችግር አዙሪትም ቀስ በቀስ ማምለጥ አይቻልም። ትንገስ አሰጥልኮ መውጣት ያስፈልጋል። እኔ የሚታየኝ ጠቅላይ ሚኒስትሩ ያሳያቸውን በጎ ፈቃዶች ህጋዊ የሆነ መሰረት እንዲኖራቸው የዲሞክራቲክ ኢንስቲቱሽንስ ነጻነት በህግ የሚጠበቅበት ደረጃ ላይ ማድረስ የሚያስፈልግ ይመስለኛል። ሞሐዘ ጥበባት ዲያቆን ዳንኤል ክብረትና አቶ ብርሃነ መዋ ናቸው። በዳላሱ የሰሜን አሜሪካ የኢትዮጵያውያን የስፖርት በዓል ትይዩ ገጣሚና ሰዓሊ ገብረ ክርስቶስ ደስታ የታሰቡበት ዝግጅትና ሌሎችንም ቅንብሮች እናስከትላለን። መልካም ምሽት። ወደ ዜና እንለፍ። አድማጮች፣ ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሶማሊያ ዋና ከተማ ሞቃዲሾ ዛሬ በሀገር አስተዳደርና ደህንነት ጥበቃ ሚኒስቴር መስሪያ ቤቶች ቅጽር ግቢ ውስጥ የደረሱ ሁለት ፍንዳታዎች ከአስራ አምስት ሰዎች በላይ ሲገድሉ ሌሎች ከሀያ የሚበልጡ ማቁሰላቸውን ምስክሮች ተናገሩ። የመጀመሪያው ፍንዳታ የጀመረው ታጣቂዎች ከሀገር አስተዳደር ሚኒስቴር መሥሪያ ቤት ህንጻ ውጪ ከባድ ፍንዳታ ካደረሱ በኋላ ነው። ከዚያም ሶስት ነውጠኞች ግቢውን ወረው ተኩስ ከፍተዋል ተብሏል። ፍንዳታው ከደረሰበት ስፍራ ጭስ በብዛት ይታይ እንደነበርም ተገልጿል። ምስክሮች እንደተናገሩት ፈጥነው የደረሱ የመንግስቱ ጸጥታ ኃይሎች የመልሶ ማጥቃት ከፍተው ለአንድ ሰዓት ያህል ከተዋጉ በኋላ ሦስቱንም ነውጠኞች ገለው አካባቢውን ተቆጣጥረዋል። ከሰለባዎቹ መካከል የመንግሥት ሠራተኞች ይገኙበታል። አንዲት ምስክር ለቪኦኤ እንደተናገረችው ቢያንስ የአስር ሰዎች አስከሬን ቅጽር ግቢ ውስጥ ወድቆ አይታለች። የሶማሊያ ማስታወቂያ ሚኒስትር ዳሂር ሞሐመድ ጌሌ ለጋዜጠኞች በሰጡት መግለጫ አሸባሪዎቹ የዛሬውን ጥቃት ያደረሱት ሲቪሎችን ለመግደል በታለመ ነው ብለዋል። ጥቃቱ የደረሰባቸው ሁለቱ የመንግሥት መስሪያ ቤቶች ከምክር ቤቱና ከፕሬዚደንቱ ቤተ መንግሥት አቅራቢያ ይገኛሉ። አሸባሪው አልሻባብ ለጥቃቶቹ ኃላፊነት ወስዷል። ይህ በእንዲህ እንዳለ በሌላ ጥቃት ደግሞ በታችኛው ሸበሌ የቀድሞው የኮሩሌ አውራጃ ኮሚሽነር ኦስማን ሼህ አሊ ዛሬ መንገድ ዳር በተቀበረ ፈንጂ ተገለዋል። ጥቃቱ የደረሰው ባራዊ ከተማ አቅራቢያ ሲሆን ሌሎች ሦስት ሰዎችም ተጎድተዋል። አልሻባብ ይህኛውንም ጥቃት ያደረስኩ እኔ ነኝ ብሏል። ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር የተካሄዱ ውይይቶች አሳዛኝ ናቸው ያለው የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ፒዮንግያንግ የኑክሌር ጦር መሣሪያ ፕሮግራሟን እንድትሰርዝ በግሏ ለማስገደድ ትሞክራለች ሲል ዋሽንግተንን ከሷል። ስሙ ያልተገለጸ የሚኒስቴሩ ቃል አቀባይ መግለጫውን ይፋ ያደረገው ፖምፔዮ ከፒዮንግያንግ የገዢው ፓርቲ ከፍተኛ አመራሮች ጋር ለሁለት ቀናት ያደረጉትን ንግግር ካጠናቀቁ ጥቂት ሰዓታት በኋላ ነው። መግለጫው በማከልም የሁለቱ አገሮች ንግግር ውጤት በጣም አሳሳቢ ሆኗል፣ ምክንያቱም ወደፊት የእኛን ፍላጎት የሚጻረር አደገኛ አቅጣጫ ሊይዝ ስለሚችል ነው ብሏል። የኮሪያን ባህረ ገብ መሬት ከኑክሌር ጦር መሳሪያ ነጻ ለማድረግ ፈጣኑ መንገድ ደረጃ በደረጃ የሚካሄድ የጋራ ስምምነት ነው ሲል የመንግስቱ መገናኛ ብዙሃን አሳስቧል። ኢራን እንደ አውሮፓውያን ዘመን አቆጣጠር በ2017 እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን ኃላፊነቱን ከወሰደበት በቴህራን ከደረሰ ጥንድ የሽብር ጥቃት ጋር በተያያዘ የተፈረደባቸውን ስምንት ሰዎች በዛሬው ዕለት በሞት ቀጥታለች። የ2017 ጥንድ ጥቃቶች የተፈጸሙት በፓርላማውና ለሟቹ መሪ ለአያቶላ ሩሆላ ሆሜኒ መታሰቢያነት በተሠራው ቤተ ጸሎት ላይ እንደነበር ይታወሳል። በጥቃቱ 17 ሰዎች ተገድለው ሌሎች በደርዘኖች የሚገመቱ ጉዳት ደርሶባቸዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ደቡብ ምዕራብ ጃፓን ውስጥ ከባድ ዝናብ ያደረሰው የመሬት መደርመስ ተከትሎ በትንሹ 49 ሰዎች ሞተዋል ሌሎች ከ47 የሚበልጡ የደረሱበት ጠፍቷል ተባለ በሀገሪቱ የህዝብ መገናኛ ብዙሀን ዘገባ መሠረት 1 ሚሊዮን 600 ሺህ ሰዎች ከመኖሪያቸው ተፈናቅለዋል ሌሎች 3 ሚሊዮን 100 ሺህ ነዋሪዎች አካባቢውን እንዲለቁ ምክር የተሰጣቸው መሆኑን የጃፓን የእሳትና የተፈጥሮ አደጋ መከላከልና የመልሶ ማቋቋመ መስሪያ ቤት አስታውቋል። ለ24 ሰዓት ያለ ማቋረጥ ሲዘንብ ቆይቶ ዛሬ ጠዋት ያበቃው ዝናብ በአብዛኛው የጎዳው ሞቶያ ከተማ ነው። ከተማው በደቡባዊ የሺኮኩ ደሴት ውስጥ ይገኛል። በመጨረሻም ስፖርት። የዓለም እግር ኳስ ዋንጫ ውድድር ወደ ፍጻሜው እየተቃረበ ነው። ሀያላን የሚባሉት ብሔራዊ ቲሞች ለሩብ ፍጻሜ እንኳ ሳይደርሱ በወጡበት በዘንድሮው ውድድር ዋንጫውን ማን ሊያነሳ እንደሚችል ከወዲሁ መተንበይ አስቸጋሪ ሆኗል ዛሬ አሁን እየተካሄደ ያለው የአስተናጋጅ ሩሲያና ክሮኤሺያ ጨዋታ ካበቃ በኋላ ለግማሽ ፍጻሜ ያለፉት አራቱ ቲሞች ይታወቃሉ እስካሁን ባለው ጊዜ ፈረንሳይ ኡራጓይን ሁለት ለዜሮ ቤልጅየም ብራዚልን ሁለት ለአንድ ኢንግላንድ ስዊድንን ሁለት ለዜሮ አሸንፈው ማለፋቸውን አረጋግጠዋል በብዙዎች ግምት ክሮኤሺያ አራተኛው ኃላፊ ይሆናል የፊታችን ማክሰኞ ፈረንሳይ ከቤልጅየም፣ ረቡዕ ኢንግላንድ ከዛሬው አሸናፊ ጋር በሁለተኛው አጋማሽ ይገናኛሉ። ሳምንት ቅዳሜ ለደረጃ እሁድ ለዋንጫ የሚደረጉ ጨዋታዎች ተካሂደው የዘንድሮው ሀያ አንደኛው የዓለም እግር ኳስ ዋንጫ ውድድር ይፈጸማል። አድማጮች ለምሽቱ ያሉ ዜናዎች እነዚሁ ነበሩ። ወደ ቀጣይ ዝግጅቶች እናልፋለን። መልካም ምሽት። የዓለም ዜናዎቹን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉዞ መሰናዶ ገለጻ፣ ሰሎሞን አባተ እንደተከታተለው ጠቅላይ ሚኒስትር አብይ አህመድ ከፊታችን ሐምሌ 19 እስከ ሐምሌ 23 2010 ዓ ም አሜሪካ ናቸው። ጠቅላይ ሚኒስትሩ ወደ አሜሪካ የሚጓዙት ለኦፊሴላዊ የመንግሥት መንግሥት ጉብኝት ሳይሆን በዳያስፖራ ከሚኖረው ኢትዮጵያዊና ትውልደ ኢትዮጵያ ጋር ስለ ሀገር ሁኔታ ለመምከር መሆኑ ተገልጿል። ጠቅላይ ሚኒስትሩ በዳያስፖራ በሚኖረው ኢትዮጵያዊና ትውልደ ኢትዮጵያ ዘንድ ያላቸው ተቀባይነትና ድጋፍ በሀገር ውስጥ ካለው በምንም ያልተናነሰ መሆኑን ዛሬ እርሳቸውን ለመቀበልና ለማስተናገድ እየተደረገ ያለው ዝግጅት እማኝ ይሆናል። ቀድሞ የጥላቻ፣ የቅሬታ፣ የተቃውሞ፣ የመገፋፋት፣ የመከፋት መድረክ የነበረው ዋሽንግተን ዲሲ የሚገኘው ቁመናውና ውስጡም ያማረው የኢትዮጵያ ኤምባሲ በእውኑ የኢትዮጵያውያን ቤት ነበር ለማለት የሚደፍር የለም። የዛሬውን አምባሳደር አቶ ካሳ ተክለ ብርሃንን ጨምሮ ይቅርባይነት፣ ፍቅር፣ ኢትዮጵያዊነት ለአንድነትና መተሳሰብ ምን እንደሚመስል ዛሬ መግለጫ እየሰጠን ባለንባት ኤምባሲያችን በግልጽ ባለፉት ሁለት ወራቶች ውስጥ ታዝበናል፣ ተምረናል፣ ተደስተናል። እውነት ለመናገር ወደ ኤምባሲያችን መጥተው የማያውቁ ወገኖቻችን መምጣት ጀምረዋል። ጊዜ ተገለበጠና ግንኙነቶች ተለወጡና የይቅርታ የመግባባት የፍቅር የመነጋገር ድባብ በቤቱ ላይ የነገሰ ይመስላል። በዚህ ቤት ውስጥ መሪያቸውን ተቀብለው ለማስተናገድ በፍቅርና በጉጉት እየጠበቁ ያሉ ከሰማንያ በላይ የተለያዩ ቡድኖችን የወከሉ ኢትዮጵያውያንና ትውልደ ኢትዮጵያ ታድመዋል። ትናንት አርብ ሰኔ 29 2010 ዓ ም በኤምባሲው አዳራሽ ውስጥ የጠቅላይ ሚኒስትሩን መምጣት እያዘጋጀ ያለው ጥምር ግብረ ኃይል ስለ ዝግጅቱ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫው ላይ ከተገኙት መካከል ኢትዮጵያ ውስጥ ያለውን የጠቅላይ ሚኒስትሩ ጉዞ ዝግጅት ኮሚቴን የወከለ በውጭ ጉዳይ ሚኒስትር ደኤታ አምባሳደር ብርቱካን አያና የሚመራ የኮሚቴው ጸሐፊ ዲያቆን ዳንኤል ክብረትና ሌሎችም የሚገኙበት የልዑካን ቡድን ተገኝቷል። በመግለጫው መግቢያ ላይ አምባሳደር ካሳ ተክለ ብርሃን ከጠቅላይ ሚኒስትር አብይ አህመድ ቃል ጠቅሰው ነበር ንግግራቸውን የጀመሩት ክቡር ዶክተር አብይ አህመድ በባለ ሹመታቸው ከተናገሩት አንድ መልእክት በመጥቀስ ወደ መልእክቴ ለማምራት ፈልጋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን ወገኖቼ፣ እያንዳንዱ ኢትዮጵያዊ ለስራም ሆነ ለትምህርት በሄደበት ሁሉ ኢትዮጵያን ተሸክሟት ይዞራል። ኢትዮጵያዊው ከኢትዮጵያ ያወጡት እንደሆነ ነው እንጂ ኢትዮጵያን ከኢትዮጵያዊ ልብ ውስጥ አታወጧትም የሚባለው ለዚህ ነው ብለው ነበር። አክለውም ሁላችሁም በታታሪነታችሁ በእውቀታችሁ እና የትም በሚከተላችሁ የሀገራችሁ የጨዋነት ባህሪ የኢትዮጵያ ሴቶች እንደራሴዎች ናችሁ ብለዋል። የጠቅላይ ሚኒስትራችን ልባዊ እምነት የሆነው የሀገራችንም ወቅታዊ ጥሪ የሆነው ይህ ጥሪ በሀገራችን ታሪክ በመጪው ሐምሌ መጨረሻ ይካሄዳል ተብሎ የሚታሰበው ታላቅ ህዝባዊ ጉባኤ እና ልዩ ልዩ የውይይት መርሃ ግብሮች በሀገራችን የሐምሳ ዓመት ታሪክ ውስጥ በይዘቱም ሆነ በመጠኑ የተለየ ይሆናል ተብሎ የሚጠበቅ ነው። ዋሽንግተን ዲሲ ላይ ሐምሌ 21 ቅዳሜ በኮንቬንሽን ሴንተር ግዙፍ ይሆናል የተባለ፣ እንዲሁም ሐምሌ 22 እሁድ ሎስ አንጀለስ ላይ በሚደረጉት ህዝባዊ ስብሰባዎች ላይ ሁሉም ኢትዮጵያውያንና ትውልደ ኢትዮጵያ እንዲገኙ ሚኒስትር ደኤታ ብርቱካን ጠርተዋል። መሳተፍ የሚፈልግ ማንኛውም ኢትዮጵያዊ ትውልድ ኢትዮጵያዊ መምጣት እስከቻለ ድረስ ጊዜ እስከፈቀደ ድረስ አዳራሹ እስከቻለ ድረስ እንዲሳተፉ ይፈለጋል። እዚህ ፕሮግራም ላይ እንዲሳተፉ በእኛ በኮሚቴው በአገር ቤት ባለው ኮሚቴ፣ ወይም ደግሞ ዋሽንግተን ባለው ኮሚቴ፣ ወይም ደግሞ ሎስ አንጀለስ እና አካባቢው ባለው ኮሚቴ የዋሽንግተንም ስንል ከተለያየ ስቴትም ተሳትፎ አድርገው እያስተባበሩ ያሉ ኮሚቴዎች እንዳሉ መረጃ አለ። በእኛ ብቻ ተወስኖ በእነዚህ ኮሚቴዎች ብቻ ተወስኖ እንዳይቀር ሚዲያም፣ የራሳቸው አስተዋጽኦ እንዲያደርጉም ታስቦም ጭምር ነው ዛሬ ሚዲያ ብሪፊንግ ለመስጠት የወሰን ነው። እንግዲህ የሚዲያ ባለቤቶች የቴሌቪዥን የሚሆን ሬዲዮ የሚሆን ፕሪንት ሚዲያ ሁላችንም ኃላፊነት አለብን። ኃላፊነት በተሞላበት መልኩ ማንም ኢትዮጵያዊ ትውልድ ኢትዮጵያዊ ይህ ፕሮግራም እንዳያመልጠው የበኩላቸውን ጥሪ እንድታስተላልፉልንም ጭምር አደራ ለማለት እፈልጋለሁ። የኢትዮጵያው ኮሚቴ ጸሐፊ ዲያቆን ዳንኤልም ኢትዮጵያ እነሆ ለሰርግ ጠርታችኋለች አሉ። ይሄ ፕሮግራም የኢትዮጵያ ሰርግ የተለያዩ እምነቶች፣ ጾታዎች፣ የፖለቲካ ድርጅቶች፣ አመለካከቶች ከዚህ በፊት ተገናኝተው የማያውቁ ሰዎች ለአንድ ኢትዮጵያዊ ለሆነ ዓላማ የሚገናኙበት ነው። ኢትዮጵያ ሁላችንም ትፈልጋለች። ኢትዮጵያ የሁላችንም ነች። ኢትዮጵያ ለሁላችንም ነች። የሚቀር እንዳይኖር ነው ትልቁ ፍላጎት። ከዚህ ሰርግ ሳይጠራ የሚቀር መኖር የለበትም፣ ጠሪዋ ኢትዮጵያ ስለሆነች። እኔ አልተጠራሁም፣ እኔ አልተካተትኩም፣ እኔ አልመጣሁም የሚል አይደለም የሚፈለገው። መምጣት አለብኝ ብሎ የሚመጣ መኖር አለብኝ ብሎ የሚኖር መስራት አለብኝ ብሎ ማንም ጠሪ አያስፈልገኝም፣ ይሄ ጉዳዩ የኔ ነው፣ ሰርጉም የኔ ነው፣ ጠሪዋም አገሬ ናት። ስለዚህ እኔ መኖር አለብኝ ብሎ ራሱን የሚያሰልፍ ዜጋ የሚያስፈልግበት ጊዜ ላይ ነው ያለ ነው። ግንቡን እናፈርሳለን፣ ድልድዩን እንገነባለን የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉዞ መሪ ቃል ነው። በኦፊሴል የተዘጋጀውን ጋዜጣዊ መግለጫ የሚዲያና ኮሚኒኬሽንስ ኮሚቴው ሰብሳቢ አቶ አቤል ጋሼ በንባብ አሰምቷል። በአዳራሽ ውስጥ ከተገኙ ጋዜጠኞችና ተሰብሳቢዎች ጠቅላይ ሚኒስትሩ አሜሪካ በሚገኙ ጊዜ ስለ ደህንነታቸው ጥበቃ ከዩናይትድ ስቴትስ የጸጥታ አካላት ጋር እየተከናወነ ያለ ሥራ አለ ወይ? የጠቅላይ ሚኒስትሩ የአሜሪካ ጉዞ ከኢትዮጵያውያን ጋር ለመነጋገር የሚያደርጉት ነው መባሉ ከሀገሪቱ ባለሥልጣን ጋር ጨርሶ አይገናኙም ማለት ነው? ስለ ኤችአር 128ና የመሳሰሉ ጉዳዮች አይነጋገሩም? ጠቅላይ ሚኒስትሩ ትውልደ ኢትዮጵያ ሁሉ በቀን አንድ ብር ለሀገራቸው እንዲለግሱ ለምነዋል። ለመሆኑ የሀገሪቱ የዛሬ ጥሪት ስንት ቀን የሚወስዳት ነው? ስለ ጥሪያቸው አንገብጋቢነት ለማወቅ የሚሉና ሌሎችም ተነስተዋል። ጠቅላይ ሚኒስትሩ በሚመሩት የዋሽንግተን ዲሲው የሐምሌ 21 ጉባኤ ላይ ለመሳተፍ የሚፈልግ ሰው ሁሉ ወደ ዌብሳይት ገብቶ እንዲመዘገብ የተጠየቀው ፍተሻ ለማድረግ አለመሆኑንና የስብሰባው ቦታ ባለሥልጣናት ስለሚጠይቁ ብቻ መሆኑ ተገልጿል። ለማንኛውም ግን ልሳተፍ ብሎ የመጣ እንደማይመለስ ለመግባትም አንዳችም ክፍያ የሌለው መሆኑን የመድረኩ አስተባባሪዎች አስታውቀዋል። የደህንነት ጥበቃን፣ ጠቅላይ ሚኒስትሩን አየር ጣቢያ ሄዶ መቀበልን የመሳሰሉና ሌሎችም ጉዳዮች ላይ ኮሚቴዎቹ እየሰሩ መሆናቸውንም አሳውቀዋል። ጋዜጣዊ መግለጫውና ውይይቱ በፌስቡክ ላይቭ በቀጥታ አት ቪኦኤ አምሃሪክ ላይ ተላልፏል። ገብቶ ሙሉውን ሥነ ሥርዓት የያዙትን ፋይሎች ማየት ይቻላል። ከውይይቱ በኋላ አስተያየቶቻቸውን የሰጡም ብዙ ተሳታፊዎች ነበሩ። በዚህ ዘገባ ውስጥ ያልተካተቱ ሌሎችም መልእክቶች ይዤ በሌላ ዝግጅት እመለሳለሁ። ለዛሬ በጊዜው ጥበት ምክንያት በዚህ ላብቃ። የኮሚቴዎቹን ስራዎችም እየተከታተልኩ መልእክቶቻቸውን በተለያዩ ዘገባዎች አደርስላችኋለሁ። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን። ፕሮግራማችን ይቀጥላል። አሁን ደግሞ በመግቢያው ወደ አስተዋወቅ ነው የሰጥ አገባ ክርክር ይሆናል የምንዘልቀው። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ያተኮረ ክርክር ነው ሰጥ አገባ ለምሽቱ የያዘው ሁለቱ ተከራካሪዎች የኦሮሞ ሚዲያ ኔትወርክ ዲሬክተር፣ አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰሎሞን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንትናው ምሽት ምጥን ዝግጅቱ ለአቶ ጃዋር መሐመድ ባነሳለትና ለዛሬ ምሽት በእንጥልጥል ባደረው ጥያቄ ይንደረደራል። አቶ ጃዋር በአቶ አሉላ በኩል የቀረቡትን ሀሳቦች ሰምተዋል። ሁሉንም ኃላፊነቶች ለአንድ ወገን ብቻ መሰጠት የለበትም ነው ያሉት። ወደ ኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። እስካሁን እየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? አቶ ጃዋር፣ ዝም ብለን እኮ ከምድር ተነስተን እያላከክን ያለነው ነገር አይደለም። ይሄንን ለውጥ እየተቃወመ በግልጽ እየተናገሩ ያሉት የህወሀት የቀድሞና የአሁን አመራሮች ናቸው። በግልጽ ይሄን ነገር ሲያብጠለጥሉና ለውጡ ሲያጠለጥሉ እንዲያውም ልንታገለው፣ ልንቀለብሰው ይገባል ሲ የነበሩት እነ ስዩም መስፍን ናቸው። እነ ጀነራል ተግረ ብርሃን ናቸው። ከዛም አልፎ አሁን በቅርቡ የተሻለ ነገር ይሰራል ብለን ጠብቀው ዶክተር ደብረ ጽዮንም ይሄንኑ ሲገፋ ነው እያለ ያለ ነው። በነገራችን ላይ ህወሀትም በሙሉ አይደለም እያልኩ ያለው አይደለም። የትግራይ ህዝብ በህወሀት ውስጥ ያለ የቀድሞ ተጠቃሚ የነበረ በስልጣን ላይ ያለ ቡድን ይሄንን ነገር በግልጽ እየተቃወመ ነው ያለው። ለምሳሌ በደቡብም ሆነ በቤንሻንጉል በተለያየ ቦታ የነበሩ ግጭቶች ዝም ብለው የተነሱ እንዳልሆኑ ብዙ የሚጠቁሙ ነገሮች አሉ። በአይዲዮሎጂ በደንብ ተዘጋጅቶበት ታስቦበት የሰራ ያለ ነገር ነው። እንደ ምሳሌ አንድ ነገር ላሳይ ይመስለኛል። በኦገስት ሁለት ሺ አስራ ስድስት ቶሲዩ መስፍርና አቶ አባይ ጸሐይ ሁለት ሰዓት የቆየ ኢንተርቪው ከፋና ጋር አድርገው ነበር። በዚህ ኢንተርቪው ላይ በግልጽ የኦሮሞና የአማራን አቅም ለመከላከል የአናሳ ብሔሮችን ጣምራን መገንባት አለብን በማለት በግልጽ የተናገሩት። ከዛ ቀጥሎ ደግሞ አብዲሌ በመጠቀም በኦሮሚያ ላይ መጠነ ሰፊ ጥቃት በመከላከያ የተደገፈ ሲካሄድ ነበር። በደቡብ ውስጥም ቢሆን እነዚህ ዛሬ ከስልጣን የተነሱ ሰዎች የማን ጋር እንደነበሩ፣ በኢህአዴግ ውስጥ በነበረው ፍጭት ውስጥ ከማን ጋር እንደነበሩ፣ ከዛ በኋላ ለውጡን ለመቀልበስ ምን አይነት ስራ ሲኖሩ እንደነበሩ አይደለም በመንግስት ውስጥ ያሉ ከሩቅ ያለን ሰዎችም የምናውቀው ነገር አለ። ይሄ እንግዲህ ህወሀትን በሙሉ አይደለም እየፈረችው ያለሁት። በህወሀት ውስጥ ያሉት በተለይ ደግሞ በጣም በከፍተኛ በሙስና የተዘፈቁና በስልጣን ላይ በነበሩበት ወቅት በህዝብ ላይ ከፍተኛ ወንጀል የሰሩ በፖለቲካ እስረኞች ላይ ከፍተኛ ጉዳት ሲያደርሱ የነበሩ ሀገሪቷ ወደ ዲሞክራሲ የምትሸጋገር ከሆነ ሰላምና መረጋጋት የሚወጣ ከሆነ ተጠያቂነት ማምለጥ የማይችሉ የመዘበሩት ንብረት ዛሬ ጄኔቫ ነው ያለሁት። ብዙ ነገር እያየን ያለው ሀገር የወጣ ስንት ገንዘብ ነው ያለው። ያ ነገር ለተጠያቂነት እንዳያቀርባቸው የሚፈልጉ ግለሰቦችና ቡድኖች ለውጡን ለመቀልበስ ሌት ተቀን እየሰሩት ነው። ይህንን ደግሞ ሁሉም ሰው የሚያውቀው ነው። ይሄ የጅምላ ፍረጃ አይደለም። ለህወሀትም አደጋ የሚሆን ለኢትዮጵያም አደጋ የሚሆን ነው። በህወሀቱ ደግሞ ጠንካራ የሆኑና ለውጡን እየደገፉ ያሉ ግለሰቦች እንዳሉ የሚካድ አይደለም። ጥያቄ ላስከትል። አቶ ጃዋር በህወሀት ውስጥ ያሉ በስልጣን ላይ በነበሩበት ጊዜ ተጠያቂ ሊሆኑ የሚገባባቸው ድርጊቶችን የፈጸሙ ብለዋል። ከህወሀትም የተወሰኑ መሆናቸውን ነጥለዋል። አንዳንድ ንግግሮችንም በዋቢነት አቅርበዋል። በቀጥታ አሁን ያለውን ለውጥ በመቃወም የተገለጹትን። በድርጊት ግን በቤንሻንጉል አካባቢ ሆነ ሌሎች አካባቢዎች ለታዩ ቀውሶች እነኚህ ክፍሎች ተጠያቂ መሆናቸውን ምን ማስረጃ አለ? ይሄ እኮ ከቴዎሪው ራሱ ብንነሳ በማንኛውም ሀገር ውስጥ በተለይ ለውጥ ሲመጣ ለውጡን ለመቀልበስ የሚሞክረው በተለይ በደህንነት ውስጥና በመከላከያ ደህንነት ውስጥ ሚሊተሪ ኢንተሊጀንስ ውስጥ ጠንካራ የበላይነት ያለው አቅም ነው። የደህንነት ውስጥ ክንፈ ከሞተ ወዲህ ሙሉ በሙሉ ደህንነቱን ተቆጣጥሮ የነበረው ጌታቸው አሰፋ ከነ ስብሃት ጋር ሆኖ ቤኒሻንጉል ብቻ አይደለም ኦሮሚያ ውስጥ ራሱ እየሞከረ ያለው ነገር የሚካድ ነገር አይደለም። ስም መጥራት በሚዲያ ባልወድም፣ ይሄ እኮ ሁሉም አሉላም ያውቃል፣ እኔም የማውቀው ሁላችንም የምናውቀው ነገር ነው። ይሄ የስቴት ሳቦቴጅ ነው። ፕሮቴስቱን በምንመራበት በምናካሄድበት ወቅት ብዙ አይነት እንዲህ አይነት ሙከራ በአማራና በኦሮሞ መካከል ግጭት ለመፍጠር በትግራይ ህዝብ ላይ ግጭት እንዲፈጠር ደህንነት የደህንነት አባላቶች ሲያደርጉት ነበሩ። እጅ ከፍንጅ ይዘን አሳልፈን ስንሰጣቸው ነበር። አሁንም ቢሆን በቤኒሻንጉል ውስጥም በተካሄደው ሙከራ በምዕራብ ኦሮሚያ እየተካሄደ ያለውን፣ ደቡብ ውስጥም እየተካሄደ ያለውን የህዝብ ለህዝብ ግችት ሳይሆን ረብሻ በማድረግ ኤጀንት ሰቦተስ የምንለጀ የምንላቸው ተርጎ ገብ ጣልቃ ገብ የሆኑ በትሬኒንግ የወሰዱ የደህንነት ሰራተኞች ናቸው። ኢትዮጵያ ውስጥ ግን የደህንነት ሰራተኛ የደህንነት ድርጅት አንድ ብቻ ነው ያለው እኔ እስከማውቀው ድረስ። ይህ የደህንነት ድርጅት ደግሞ በጌታቸው አሰፋ ሲመራ የነበረው አሁን ጄኔራል አደም የተቀበለው የደህንነት አካል ነው። መስቀል አደባባይ የተደረገው የቦምብ ጥቃት ላይ በቪዲዮ በቀጥታ አይተናል። የፌዴራል ፖሊስ የለበሱ ግለሰቦች ይሄንን ነገር ሲያደርጉ እንደነበረ፣ በፌዴራል መኪና ነው የመጡት። የዛ ቀን ምንም አይነት ስራ ሲሰራ አልነበረም። ይሄን ነገር ስታየው፣ ይሄን ማድረግ የሚችለው በመንግስት ደህንነት ቢሮ ውስጥ መዋቅር ያለው ያንን ተቃውሞ በደንብ የሚ ብቻ ነው፣ ይህን ማድረግ የሚችል እያደረጉ ያሉት በደህንነት ውስጥ የነበሩ ግለሰቦች። እነዚህ ግለሰቦች ለምሳሌ ጄኔራል ተክለ ብርሃን በግልጽ እኮ ወጥቶ ኦልሞስት የኩዴታ የመፈንቅለ መንግስት ይደረግ ማለት ብቻ ነው የቀረው። በቃላቸውም እየተነገሩ ነው ያሉት፣ በስራቸውም በተጨባጭ እያሳየው ያሉት ነው ብዙም የሚያከራክር ጉዳይ ነ መልካም። ለአቶ አሉላ እድል መስጠት አለብኝ። አቶ አሉላ፣ ምንድን ነው እዚህ ላይ ግልጽ መሆን ያለበት አሁን ኮምፕሊት፣ አንድ ነገር እየሳትን ያለን ይመስለኛል። እነዚህ ጃዋር እየጠቀሳቸው ከአሁን በፊት ያደረጓቸው ንግግሮች ማየት ይቻላል። አሁንም እያደረጉት ያለ ነገር አለ የሚባል አንዳንዶቹ ከኃላፊነት ተነስተው እንትን የሆኑ ሰዎች ናቸው። አንዳንዶቹ በጥሮታ የተሸኙ ሰዎች ናቸው። ስለዚህ በፊት በኃላፊነት በነበሩበት ወቅት በተለያዩ አገሪቱ አካባቢዎች ለሚፈጠር ችግር ተጠያቂ ተከሳሽ፣ አሁን ደግሞ ከኃላፊነት ከተነሱ በኋላ አሁንም እነዚህ ሰዎች ተጠያቂና ተከሳሽ የማድረግ አካሄድ አገሪቱ ውስጥ መፍትሄ አያመጣም። ሲጀመር ከዚህ ከመንግስታዊ ኃላፊነት ተጠቅሞ የመንቀሳቀስ ባልተናነሰ በአሰላለፍ ደረጃ አገሪቱ ውስጥ መግባባት ላይ ያልደረሱ ኃይሎች የሚሄዱት አካሄድም አለ። ይሄ በግልጽ ጃዋር ይህንን በደንብ ያውቀዋል። አሁን ሰሞኑን በሰጠው አስተያየት ሶሻል ሚዲያ ላይ ይህንን በደንብ ማየት ይቻላል። በግልጽ ኢትዮጵያ ወደ ምን አይነት አቅጣጫ የሄደች እንደሆነ የሚጠቁ ጽሁፎች ሁላ አይቻለሁ። ጃዋር ማለት ነው ይጠቅሱልን ይችላሉ አቶ የሶቪየት ዩኒየን ተሞክሮና በሆነ ወቅት በተለይ ቀዝቃዛው ጦርነት ማብቂያ አካባቢ የተፈጠረ እንደ ምሳሌ በማቅረብ የተጻፈ ጽሁፍ አለ። ስለዚህ ይህ ካሰላለፍ የሚመነጭ እንጂ እዛ ውስጥ መንግስት ውስጥ ኃላፊነት የነበራቸው ነገር ግን አሁን የተነሱ ሰዎች በሚያስነሱት ችግር አይደለም። መሰረታዊ የሆነ የፖለቲካ አጀንዳና ያሰላለፍ ልዩነት ስላለ ነው። በሀገሪቱ ውስጥ እንደገና ኦፍኮርስ ማይካድ ጥቅሞ የተነካበት ከሀላፊነት የተነሳ ችግር አይፈጥርም ብለን ድምዳሜ አንደርስም። ይህ ግን ለአንድ አካባቢ፣ ለአንድ ፓርቲ፣ ለአንድ መስሪያ ቤት የሚሰጥ ጉዳይ ነው ብዬ አልወስደውም። እኔ በየትኛውም ቦታ ኃላፊነትና ስልጣን ላይ የነበረ ጥቅም የነበረው ሀይል ሲነሳ፣ ኦሮሚያም ላይ ይሄ ችግር አለ፣ ደቡብም ላይ ይሄ ችግር አለ። ካሁን በፊት እኮ ኦሮሚያ ውስጥ የነበረ ችግር አንዱ አንዱን እየከሰሰ እዛው በድርጅትም ብንወስደው በክልላዊ መንግስቱ አንዱን አንዱን እየከሰሰ የለውጥ አራማጅ የሆነ የለውጥ ተቃዋሚ የሆነ እየተባባለ የሚካሰስበት ሂደት ነበረ ሌላም አካባቢ እንደዚሁ ተመሳሳይ አይነት ሂደት አለ ስለዚህ ለአንድ ፓርቲ ለአንድ የመንግስት መዋቅር ወይም ደግሞ ለአንድ ከአንድ ህብረተሰብ የመጣ የመጡ ሰዎች ብቻ ይህንን ነገር መስጠት ስህተት ነው አደገኛ ነው በነገራችን ላይ የዚህ አነጋገርና የዚህ አካሄድ ውጤቱም አይተነዋል በተለያዩ አካባቢዎች የትግራይ ተወላጆች እየታደኑ የሚደበደቡበት፣ የሚገደሉበት፣ የሚታሰሩበት ሁኔታን ፈጥሯል። ስለዚህ ይህ መፍትሄ ሊሆን አይችልም። በነገራችን ላይ እዚህ አቶ ጃዋርን በእግረ መንገድ ማመስገን ፈልገው በዚህ ረገድ ጥሩ አቋም ይዘው ነው የመጡት። ይህንን አቋም ማስቀጠል መቻል አለባቸው። እኔም እርሶም እንደ ወጣት እርሶ ያልኩት በሚዲያ አነጋገር ስለሆነ ነው እንጂ እኔም አንተም እንደ ወጣት የተሻለ ሀገር ሊኖር የሚችል ህዝቦችን ለአደጋ የሚያጋልጥ አነጋገር ሆነ ካምፔን የማድረግ አካሄድ ስለምትቃወም ጭምር ነው። ይህንን እያሳሰቡ ያለው ኢትዮጵያ ውስጥ በተለያዩ አካባቢዎች እየተፈጠረ ያለው ችግር ከጥቅምም ከስልጣንም አንጻር የመጣ ችግር ከሆነ ሁሉንም ይመለከታል። በየትኛውም ቀበሌ፣ ወረዳ፣ ዞን ያለ ኃላፊ ጥቅም የነበረው ሰው ጥቅሙና ኃላፊነቱ ሲነታ ችግር መፍጠሩ አይቀርም ተብሎ ነው መደምደም ያለበት። አንድ ሁለተኛ የአሰላለፍ ጉዳይ ማየት አለብን። በኢትዮጵያ የፖለቲካ አሰላለፍ የተለያየ ፍላጎት ያላቸው ሀይሎች አሉ። ይሄ ቅድም ምሳሌ ያስቀመጡት የአቶ ጃዋር ጽሁፍ በደንብ አድርጎ ቁልጭ አድርጎ ያሳየናል። ብሶችም አይተውት አንብበውት ያሰላለፍ ጉዳይ ነው ብሎ ወስደውታል። ሌላው በኢትዮጵያ ውስጥ የኢምፓየር አስተሳሰብ ተመልሶ ይመጣል የሚል ተስፋ ከጠቅላይ ሚኒስትር አነጋገር በተዛባ መንገድ በመረዳት ተስፋ ያላቸው ሰዎች ባህር ዳር ላይ አይተናል። ጠቅላላ በህገ መንግስቱ ዕውቅና የተሰጣቸው ነገሮች የሚተው በምልክት ብቻ አይደለም፣ በንግግርም ጭምር ወደ ድሮ አስተሳሰብና ስርዓት የሚመልስ አካሄዳለ። ይሄ ራሱ ቀላል አይደለም። ይሄ በአገር ውስጥ ሊፈጥረው የሚችል ችግር ጀዋር ይስተዋል ብያል። አምንም በደንብ አድርጎ ያውቀዋል። የባህር ዳሩ ላይ እኮ በግልጽ የሽግግር መንግስት ጥያቄ ቀርቧል። ስለዚህ የሽግግር መንግስት ጥያቄ ያለው ሰው ይህንን አጀንዳውን ለመግፋት ሲል የሚያካሄዳቸው ነገሮች ይኖራሉ። በሌላ በኩል ደግሞ አይሆንም፣ ምርጫ ነው መካሄድ ያለበት ይህንን አሁን ያለው እርምጃ በመደገፍ የሽግግር ሂደቱን በመደገፍ ነገር ግን የሽግግር መንግስት አያስፈልግም የሚል ኃይል አለ። በሌላ በኩል ደግሞ ጨራሽ ከኢትዮጵያ እወጣለሁ የሚል ኃይል አለ። ስለዚህ እነዚህ ሁሉ የፈጠሩት ትርምስምስም መረሳት የለበትም። መልካም የተለያዩ ፍላጎቶች መኖር እንደየፍላጎቶችም ፍላጎቶችም የየበኩላቸውን አጀንዳዎች ይዘው መንቀሳቀሳቸው፣ ነገር ግን እነኚህ ፍላጎቶችና እንቅስቃሴዎች ምናልባትም ቀደም ብዬ እንደጠቀስኩት ማንንም ተጠቃሚ ወደማያደርግ ወደ ባሰ ብጥብጥና ግጭቶች እንዳያመራ ኃላፊነት ይወስዳሉ የሚለው ነው ጥያቄውና ሁለታችሁ የቆማችሁለት አላማ አለ፣ የምታራምዱት ሀሳብ አለ። ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙሀን ይልቁንም በየበኩላችሁ በምታቀርቧቸው ሀሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳችሁ ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጀዋር ከርሶ ልጀምርና ወደ አቶ አሉላሊኩ አድማጮች ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ የአሉላን እንግዶች አቶ ጀዋር መሐመድን እና አቶ አሉላ ሰለሞንን ስለ ተሳትፏቸው እናመሰግናለን። ቀጣዩ ዝግጅት ደግሞ ወደ ዳላስ ከተማ ይወስደናል በዩናይትድ ስቴትስ ቴክሳስ ዳላስ ከተማ ሲካሄድ የሰነበተው 35ኛው የሰሜን አሜሪካ ኢትዮጵያውያን የስፖርት ፌስቲቫል ጋር ይሆናል አሁን የምናመራው። አዲሱ አበበ በዚያ የተካሄደ አንድ መታሰቢያ ተከታትሏል። ስመጥሩ ገጣሚና ደራሲ እንዲሁም ሰዓሊ ገብረ ክርስቶስ ደስታ የታሰቡበት ነው። እንከታተል። የሳሌና ገጣሚ ገብረ ክርስቶስ ደስታ መታሰቢያ ዝግጅት ያዘጋጅ ኮሚቴ አባላት ናቸው። ስማችሁን የገለጻችሁልኝ ስለ ዛሬው ዝግጅት አላማ ትነግሩኛላችሁ? ሰለሞን ታምራት እባላለሁ ከኦክላሆማ ነው። የዛሬው ዝግጅት የገብረ ክርስቶስን ለማስታወስ ነው። እኔ ሰለሞን ምትኩ እባላለሁ የመጣሁት እንኳን ከቨርጂኒያ ነው። ወንድሜ ዳዊት ምትኩ እዚህ ነው የሚኖረ ሰለሞንም እዚህ በመጣበት ጊዜ መቃብሩን በማየት አራንድ ነገር እና ድርጌን የሚያልት ሰው እዚሁ ሆኖ ስለሱ መታሰቢያ እንገናል በሚል በመነሳሳት እዚህ ዝግጅት ውስጥ ተሳትፊያለሁ። ደግሞ ስለ ገጣሚ ገብረክርስቶስ ደስታ ለአድማጮች ለመግለጥ ጥሩ አጋጣሚ ነው። እሱ መታሰቢያ ዛሬ በጥሩ ሁኔታ ተካሂዷል። ዓለም ፀሐይ ወዳጅ መድረኩን እየመራች ትልልቅ ተናጋሪዎች ቤተሰቡ ሉ ነበሩበት። ዳዊትስ እንዴት ነው? ይሄን ነገር እንዴት አሰባችሁት? በየዓመቱ ይደረግ ነበር እዚህ የኦክላሆማ ከተማ ውስጥ ወይንስ ዛሬ ኳሱ ነው እዚህ ሰውን እንዲመጣ ያደረጋችሁት? ይህን ዛሬ እዚህ ማድረጉን ብዙ ጊዜ ደጋግመን አውጥተን አውርደን ነው የወሰን ነው። ምክንያቱም ከዚህ በፊትም ተመሳሳይ ፕሮግራም ተደርጎ ነበር እዚሁ። ግን ያለው ኢትዮጵያን ቁጥር እዚህ አነስተኛ ነው። በሱ ምክንያት በእርግጥ እሱም ማነሰ ብለን ለማቆም ሳይሆን ይሄ እግር ኳሱን በማስመርኮዝ ብዙ ኢትዮጵያውያን ወገኖቻችን ዳላስ ድረስ ስለሚመጡ ከዳላስ ደግሞ የሁለት ሰዓት ተኩል እስከ ሶስት ሰዓት መንገድ ነው እና ጥሩ አጋጣሚ ስለተፈጠረ ይህንን በማመቻቸት ነው ወደዚህ ያዘጋጀ ነው። በዚህም አጋጣሚ በብዙ ጥያቄዎች ነበሩብን ዳላስ እንዲቀየር ቦታው ለማለት ነው። ለምን እዚያ አይደረግም? ቢሆን ደስ ይለናል ብዙ ሰው እዚያ ስለሚመጣ። ነገር ግን መቃብሩን ከዚህ ነቅረን እዛ ማንሳት ስለማንችል ይሄ ቦታ መታየት የሚገባው መሆኑ ስላመንን እዚህ ሀገር እዚህ ቦታ ላይ ባሉ ሰዎች እንዲካሄድ ወስነን ዘንድሮ ዳላስ ኳስ ስላለ ሰውም ስለሚመጣ እዚህ አደርጋችሁ። በየዓመቱ ይደረጋል ወደፊትስ ትቀጥላላችሁ? እስቲ ዳዊት መጀመሪያ ከዛ ወደ እንግዲህ ይሄ መጀመሪያችን ነው። ይሄ እንደ ቅስቀሳ ነው መሆኑ አትሊስት በዚህ ህዝቡን ካገናኝምና ካሳየን በተለይም መቃብርን ያላዩ ሰዎች ካዩት በኋላ ወደፊት ምን እናደርግ እንደሚሉ ተማምነን የጀመር ነው። ከአሁንም ወደፊት ለሚሆነው ታላላቅ ሰዎችንም አካተን አንድ ኮሚቴ ነገር ተቋቁሞ መታሰቢያ በዓል በየአመቱ ቢደረግ ለሱ እኛ ዝግጁ ነን። ባለመው ሰዎች እንደውም ባለፈው ወንድሜ ዳዊት እሱ ወንድም ማለት ነው የሜሞሪያል ዴይ እለት ልጆቹን ይዞ አበባ ሁሉ ወስዶ አስቀምጦ በግለሰብ እንኳን ደረጃ እንደዛ የሚደረግበት ኮንዲሽን ያለው እዚህ ማለት ነው። ወደፊትም ይህን ፕሮግራም ለመቀጠል አንድም ማዕከል ነገር ተቋቁሞ ወደፊት ብዙ ነገር ሊደረግ እንፈልጋለን። እንዴት ነው? በዚህ በኩል እኔም ሰለሞን እንዳለው መታሰቢያነቱ በዚህ መቆም የለበትም። እንደው ግን ነገሩን በሁለት ከፍለን ከዚህ በፊትም ስንነጋገር አንደኛው እርግጥ ገብረ ክርስቶስ ታላቅ ሰው ነው። ትልቅ ኢትዮጵያን አስተዋወቀ። ስዕሉም፣ በግጥ ስነ ግጥሙም ትልቅ ዘርፍ የጣለ ሰው ነው እና እሱ የሚከበርበት በስሙም ወደፊት ስኮላርሽፕ የሚሆን ቋሚ የሆነ እሱ የሚወደስበት የሚቀጥለው ጀኔሬሽን ምስሉ እያየ የሚመራበት ሁኔታ ቢቋቋም አንደኛውና ዋነኛው ነው። ሁለተኛውም እንደተነጋገር ነው። ስንቱ ኢትዮጵያ በየቦታው እኛ ገብረ ክርስቶስን እዚህ እኔ አሁን እነሱ እዚህ ስለሚኖሩ እዚህ እንዳረፈ አወቅን። ስንት ታዋቂ ኢትዮጵያውያኖች በየቦታው የወደቁ ሊኖሩ ይችላሉ። እነሱንም ሁሉም ኢትዮጵያዊ በያለበት ስሙን ስሞቹ የሚያወድስበት እንደ መሰረት ቢጣል ይሄ ታይቶ ሁሉም ኢትዮጵያዊ በየዓለም ዙሪያ ያለ በሙሉ ይህንን እንደምሳሌ ተደርጎ እንዴ ታላቅ ሰዎች እየወጡ ቢከበሩ በየስቴቱ በየሀገሩ ያሉ ይህንንም ቢያስቡት እንደ መሰረትም ያሰብ ነው እና ከእግዚአብሔር ጋር በዚህ መልኩ እንደፋለን ብለን ያስባል። በጣም ጥሩ ነው በእውነቱ። አሁን ደግሞ መቃብሩ ቦታ ሄደን አበባ እናስቀምጣለን፣ ሻማ እናበራለን። ያኔ ደግሞ መቃብሩን ስናየው ምናልባት እዚህ ያለንም ሰዎች፣ ሌሎችም ሰዎች በየአመቱ እየመጡ መካነ መቃብሩ ጋር እንዲያስቡት ይደረጋል ብዬ አስባለሁ። አንድ የመጨረሻ ጥያቄ አንዳችሁ ብትመልሱልኝ ወደፊት አስከሬኑ ወደ ኢትዮጵያ ለመውሰድ ምን እቅድ አለ? እስካሁን ውስጥ ደግሞ ለምንድነው ሊሄድ ያልቻለው? ይሄ ጉዳይ በተደጋጋሚ ተነስቷል፣ በጥያቄም በኮሜንትም መልክ ብዙ ሰዎች ጥያቄ ነው። ነገር ግን ሁኔታው በቤተሰብ እጅ ያለ ነው። እንደገባኝ ከሆነ የቤተሰቦች መልካም ፈቃድ ከሆነና ጊዜው ከተስተካከለ የማይሆንበት ምክንያት አይኖርም ብዬ አላስብም። እናንተ ገብረክርስቶስም በማድነቅና በመውደድ ነው እንጂ ቤተሰብ አይደላችሁም። በእርግጥ አይደለንም። አዎ እኛ እንግዲህ በቅርብ ጓሯችን ያለ የተረሳ አርቲስት መስሎ ነው የሚታየን፣ እና ይሄን ደግሞ ተረስቶ እንዲቀርም አልፈለግንም። ለዚህ ነው እንግዲህ ቅድም መጥቀስ የፈለኩት የነበረው፣ እሱም ወንድሜ ከቨርጂኒያ ሲመጣ እንዲሁ በአጋጣሚ ወንድሙ ጋር ቢመጣም ከአራት ግለሰቦች ነገር ካቋቋሙት ውስጥ አንዱ እሱ ነው እንግዲህ ያሉትን ወጪዎቹን ተራሩጡ ሁሉን ነገር በግል ሸፍነን አቶ ዳዊት ምትኩ ወንተን የሚባለው እንድናችን ከዳላስ እሱ እንደሁም በህይወት ሁሉ ገብረ ክርስቶስ ያገኘ ሰው ነው እና በእነሱ የተጀመረው ማለት ነው እቅዱ ይኖራል እንደ ዋንተስ ኢትዮጵያ አስከሬን የመላክ ነገር እንግዲህ ወቅቱ ምናልባት የሚፈቅድ ከሆነ የመሳሰለ እቅዱ በደንብ በደንብ ይኖራል ግን አሁን ሰለሞን እንዳለው እሱ የቤተሰብ ፈቃደኝነት ነው። እኛ ግን ሁልጊዜ ዝግጁ ነን። ከቤተሰብ ጀርባ ሆነን ቤተሰብ ለመደገፍ ያቅማችን ሁሉ ለማድረግ እኛ ዝግጁ ነን። ሊሆንም ደስ ይለናል። በኢትዮጵያ ሄዶ በተከበረበት ቢያርፍ ደስታችን ነው። በጣም አመሰግናችኋል። አዲሱ አበበን ለዝግጅቱ አመሰግናለሁ። የቅዳሜ ምሽት ፕሮግራማችን ይቀጥላል። በመግቢያው ላይ ያስተዋወቅ ነው ውይይት አለን። ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነት ዘለቄታና እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት ነው። ተወያዮች የቀድሞ የአዲስ አበባ እና የኢትዮጵያ የንግድ ምክር ቤቶች ፕሬዚደንት አቶ ብርሃነ መዋ ከዋሽንግተን ዲሲ የአዲስ አበባ ዩኒቨርሲቲ የስነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና የመንፈሳዊ መምህርና ደራሲው ሞሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። የዚህ ተከታታይ ውይይት አዘጋጅና አቅራቢ አሉላ ከበደ ነው። የመጨረሻውም ክፍል በቀደመ ቅንብሩ መነሻ እልባት ካደረገበት ይጀምራል። አቶ አበባ እንዲሆኑ የሚጠበቁና የተለመዱ መንገዶች በአንጻሩ አንስተዋል። ምክንያታዊ የሆኑ ጉዳዮችን ከዚህ ቀደም የሚታወቁ አንዳንዶቹ አሉታዊም የነበሩ ጭምር ናቸው። ቅድም እንዳሉት ማቀንቀኑ አንዳንዴ የአንድ ሰው ድምፅ ሁሉን ነገር በሆነበት የታየም ስለሆነ አሁን እንዳይደገምም የምንፈልግ አዝማሚያ በአንድ በኩል፣ ሁለተኛው የሁለት ወገን መንገድስ አይደለም ወይ? ጠቅላይ ሚኒስትሩ እነኝህን የቀድሞ ሀሳብ አራማጆች ባይፈልጓቸውስ የለየውን ነገር ስለማናውቅ የተቃራኒ ሀሳብን ግድ መክፋፍ ፈልጌ ነው ሁለት ግልጽ የሆነ እርምጃ እየተራመድን ይመስለኛል አንደኛው የለም ከዚህ በፊት ያነሳ ነው አንደኛ ይሄ አብዮታዊ ዲሞክራሲ የሚባል ነገር አይዲዮሎጂም ይሁን ምንም ይሁን ላይታወቅ ይችላል ይሄ ደግሞ ምናልባትም ያመጣው ትልቁ ነገር የአገሪቱን ሰዎች የመከፋፈል አንዱ በአንዱ ላይ ጥርጣሬ እንዲኖረው ነው እና ይሄ ቀርቶ እንደመ ኢትዮጵያዊነትን እንያዝ የሚል አዲስ ሀሳብ መጣ። ይሄ ኢህአዴግ ጠብቆት የሚያውቅ አልሞትን የሚያውቅ ሀሳብ አይመስለኝም። መልስም ያጡ ስለዚህ አይመስለኝም። ምክንያቱም ለብሔር መብት መልስ አላቸው። ስለአሸባሪ አሸባሪ መልስ አላቸው። ለሁሉም ነገር መልስ አላቸው። ኢትዮጵያዊነት ማለት የለም። እኔ አማራ ሁኜ ከዛ በኋላ ነው የኢትዮጵያዊ መሆነው። አይ ኦሮሞ ሁኜ ደግሞ ኦሮሞነቴን ከያዝኩ በኋላ ወላይታው ወላይታይነቱን ይዞ ሲመጣ ከሱ ጋር አብሬ ሆኜ የማቀነቅነው አይደለም አለ። ኢትዮጵያዊነት ማለት ይኖርንበት ነው። እስካሁን ለዚህ መልስ ያጣ ይመስለኛል ኢህአዴግ። ይሄን በማጣቱም አንደኛ ይሄን ያቀነቀነው አካል የዶክተር አብይና ምናልባትም ከሳቸው ጋር እኩል የሚላመዱ የሚራምዱ ሰዎች ይሄንን በጥብቅ ይዘው ወደፊት እየገፉ ነው። ለዚህ ደግሞ ድንገተኛ ተነሳ ጥያቄ፣ አንደኛ የማይፈልጉ ሁለተኛ እንመልስ ቢሉ እንኳ አይ ኢትዮጵያዊነት እኮ የተፈጠረችው በህሊት ነው የፈጠራል እንደዚህ ነው ማለት ያልቻሉ ማለት ምክንያቱም አድዋና ባድመ ልዩነት የላትም። የአብይ ጥንክ ጥንካሬ እዚያ ላይ አድዋ የውጭ ወራሪን ኃይል ለመመከት ከየትም ከየትም ከወለጋም ከጉሮ ከጅማም ከሀረሪም በጣም ድንኳን ተካዮች ነበሩ። ከጉጃምም ከወረይሉም ከወረ ሂመኖም ከመንዝም ከየት መጥቶ ነው ሰ ሞተው። ባድመም እንደዛ ነው የሆነው። ስለዚህ አዲስ ነገር የለም። ኢትዮጵያ ምትባሉ የተገነባቸው በምንድን ነው? በህዝቦች አደለም? ያ የህዝብ ደም ደሞ ማለት ከየትም ሳይሆን የሚመጣው ኢትዮጵያ የምትባል አንድ አገር ስላለች ኢትዮጵያ ምትባል አንድ ትልቅ አሁን ዝም ብሎ የፌዴራል ስርአት ህገ መንግስቱ የፈጠራ ሳይሆን ከዛም በፊት ህገ መንግስቱም ከመጽደቁ በፊት የነበረች ጠንካራ ሀገር፣ ጠንካራ ስሜት ህዝብ ሁሉም ሲያነሳት የሚገባባት አገር ስለነበረች ነው ብሎ ነው የተነሳ። ይሄን መኖ እነሳዎች ያሉ እንደዚህ ሰዎች አሁን ምንድን ነው እያደረጉ ያሉት ነው። ድሮ አንድ ሀሳብ ይነሳና ሁሉም ብሎ በዚህ መንገድ ተጓዝ ይባላል። አሁን እኮ አንድ ተመሳሳይ የኢትዮጵያ ሚዲያዎችን የሚያቀነቅሉት አንድ ነገር አለ። ኢትዮጵያዊነት የሚለጋ ኢትዮጵያዊነትን ፕሮፌሰር መስፍን ሲያነሱት ነውር ነው። ኢትዮጵያዊነትን አበባ እያለ ሲያነሳው ነውር ነው። ኢትዮጵያዊነትን ብርሃነ መዋ ሲያነሳው ነውር ነው። ኢትዮጵያዊነትን ዲያቆን እንዳለ ቢያነሳው ነውር ነው። ኢትዮጵያዊነትን ኢትዮጵያዊነት ድንገት ባልተጠበቀ ሁኔታ ጠቅላይ ሚኒስትሩ ያሁኑ ዶክተር አብይ ያነሱ ሚዲያው ያቀነቅለዋል። ግን ምን እንደሆነ ማይረዳ አሁን ትልቁ ነገር ምንድን ነው? ያ ኢትዮጵያዊነት ምንድን ነው? ዶክተር አብይ ከምን ተነስተው ነው ያነሱ? እሳቸው ከልጅነታቸው ጀምሮ ያደጉበት ነው። እኔም ያደጉ፣ ማንም ያደገበት ነው። ሉላ፣ አንተም ምናልባት እስከ ምሴት ድረስ ሀገር ያደግክበት ነው። ያ ኢትዮጵያዊነት የሚያስተምረኝ አንደኛ የሚሰቀል ሰንደቅ ዓላማ ነው። አሁን ጠይቀው፣ ጥያቄ ውስጥ እናስገባው። አስራ ዘጠኝ ሰማንያ ሦስት በኋላ ጥያቄ ውስጥ የገባው የትኛው ነው? አይ ይሄ ሰንደቅ ዓላማ? ለምንድነው አረንጓዴ ብጫ፣ ቀይ መሆን አለበት? ባህል ላይ ምን ማረፍ አለበት? የኢትዮጵያዊነት ምልክት ጥያቄ ውስጥ ገባ፣ ቀጠለ። ከዛ እንደገና ስንወስድ ደግሞ ምን ነው የኢትዮጵያ ምልክት የሆኑ ነገሮች ሁሉ ታሪክ ዮሐንስ ስለ ኢትዮጵያ ነው የሞ አሉላ ስለ ኢትዮጵያ ነው የሞ ምኒልክ ኢትዮጵያን ነው ሰርቷት የሞተው አድዋ ድረስ እዛ የዘመ ምኒልክም ጥያቄ ውስጥ ስታስገቡ፣ ኢትዮጵያን እያፈረስኩ ኢትዮጵያን ጥያቄ ውስጥ እያስገባ የለም እያልክ ታሪክን እንዳንድንትንኳ ምንወስድ ማለት ነው። ስንደቅ ዓላማውን እንደዛ ነው። ሌላ የኢትዮጵያዊነት ምልክት የሆኑ ነገሮችን ሁሉ ጥያቄ ውስጥ አስገቧቸው። ይህን ሁሉ ዞር ብሎ የሚገነዘብ የካድሬ ስብስብ ያለ አይመስለኝም። ጠቅላይ ሚኒስትሩ በደንብ አድርገው ያውቁታል፣ ሌሎቻችን ይገባናል። ህዝቡ እኮ የሚወዳቸውን ምልክቶች፣ የሚወዳቸውን ታሪኮች ዶክተር አብይ ቀይ ቀጥ አድርገው፣ አይ ይህም ነውር አይደለም እኮ ስህተትም አይደለም ነው ያሉት። ይህም ሲያነሱ ነው እንግዲህ ኢትዮጵያዊነት ማለት እኮ በህገ መንግስት የሚቆም አይደለም ኢትዮጵያዊነት ሁልጊዜም የተሰራው በምንድን ነው? በነበረን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ስርአታችን በተዋለት ነው። ክርስትና በተነሳ ነው። በጋብቻ ስርአታች በዚህ በደንብ አድርጎ በነዚህ ድርና ማጎች የተሸመነ የማይላቀቅ ይሄ ትልቅ ውስብስብ ነገር ነው ኢትዮጵያዊነት። ይሄንን ለማፍረስ የቆሙ ሰዎች አሉ። እነዚህ ላይ ነው ትልቁ የህዝቡ ጥንቃቄ መሆኑ ያለበት። መልካም ጥያቄዎች መነሳታቸው ብዙ ማወያየታቸው አይቀርም። አዲስነት ያላቸው ጠባዮችም እንዲሁ በአንጻሩ ማነጋገራቸው አይቀርም። ንጽጽሩም የግድ ይሆናል። ዲያቆን ዳንኤል፣ አቶ አበባው ስለ ሁለንተናዊ ማንነት፣ ኢትዮጵያዊነት ስለሚባለው እሴት ምንነት ምናልባትም ሁሉም በግልጽ ይረዳው እንደሆነና እንዳልሆነ ማነጋገሩን ጭምር ጠይቀዋል። ምናልባትም የሌሎች ቀጣይ ፕሮግራሞች መንደርደሪያም ጭምር ሊሆን ይችላል። ለእርስዎ ግን ጠቅላይ ሚኒስትር አብይ የብዙውን ቀልብ የብዙዎችን ስሜት የሳቡትን ያህል ተስፋ የሰጡትን ያህል ስለሚሄዱበት አቅጣጫ በተግባር ለውጥ ሊያመጡ የፈለጉባቸው ሁኔታዎች ይታወቁ ይሆን? እስካሁን የገባን የተረዳ ነው ምንድን ነው? የተፈጥሮ ጋስ ክምችትና ድፍድፍ ዘይት በቅርቡ የተገኘውንና የሙከራ ስራ መጀመርን አስመልክቶ በተናገሩት ላይ ስለ አንዳንድ ክንውኖች የፈነጠቋቸው ሐሳቦች የነበሩ ከዛ ባሻገር ግን እስካሁን የሰዎችን መንፈስ መደመር በሚለው ሐሳብና ፍልስፍና ሰዎችን ከማነቃቃትና ቀናውን መንገድ ከማሻ ነገሩ እኩል ለመደገፍም ለመጋራትም የሌሎችም ረአይ መሆን የሚችልበት ሁኔታ የሚፈጠርበት መታየት ጀምሯል ወይ እርስዎ እስከተረዱት ድረስ ዲያቆን ዳንኤል እኔ መታየት ጀምሯል የሚል ሀሳብ ነው ያለኝ ምክንያቱም እንግዲህ ዶክተራዊ ምን አይነቷን ኢትዮጵያን የተከበሏት የሚለውን ቅድም አበባውን ሲገልጽ ነበረ እሳቸው በመጡበት የመጨረሻው ሰዓት የነበረውን በተለይ ባለፉት ሁለት ሶስት አመታት የነበረውን አደጋ ከዛ በፊት በታሪካችን፣ በባህላችን፣ በኢትዮጵያዊ አንድነታችን በነዚህ በእነዚህ ነገሮች ላይ የነበሩትን አደጋዎች እናስታውሳለን። ልጆቻችን የሀያ ምናምን አመታት የተማሩበትን ትምህርት ስልት እናስታውሰዋለን። ሁላችንም በቃ ኢትዮጵያ የምትባለው ነገር ልጠፋ ነው እያንዳንዱ ችቦ ነው እንጂ ደመራው ላይ ማንም ትኩረት መስጠት አልቻለም፣ እያል ብዙዎቹ እየጮሁ ነበረ። አሁን እንግዲህ ዶክተር አብይ ከመጡ በኋላ ቅድማ አበባዎች አንሰው ነበረ። አንዳንዶች በፊት ከአንድ ቦታ የሚመታው ከበሮ ያሸበሽቡ የነበሩት ሁሉ ለምንድን ነው አሁን የተባለ እንደሆነ ይሄ እንደሚመስለኝ ድንገቴ የሆነባቸው ይመስለኛል። የፊዚክስ ሰዎች መንኮራኩር ወደ ጨረቃ ስትሄድ ከምድር ስበት ለመውጣት በሂደት መውጣት አትችልም፣ በክስተት ነው በቃ አንዴ የመሬት ስበትን ተነጥቃ በክስተት ማምለጥ መቻል አለባት እንጂ አብራ ከምሬት ጋር እየዞረች በሂደት ማምለጥ አትችልም። ከድህነት አዙሪትም ከችግር አዙሪትም ቀስ በቀስ ማምለጥ አይቻልም። ድንገት አፈትልኮ ልኮ መውጣት ያስፈልጋል። ሯጮቻችን እንደሚያደርጉት ማለት ነው። ዙሮዎቹን ሄዱ ሄዱ ሄዱና ድንገት ሳይታሰብ አፈት ልኮ ወጥተው ነው ብዙዎቹ ወርቁን የወሰዱት፣ ሪከርድ የሚሰባበረው እዛ አትሌቶቻችን ላይ ያየሁት አይነት ስልት ነው አሁን ዶክተር አብይ ላይ የማየው እና ዝም ብሎ በሂደት ነገሮችን ከማምጣት ሚት በጣም በዚህ አገር ሊነኩማ አይመስለም። በኢህአዴግ መዋቅር የመጣ ሰው ሊናገራቸው ይችላል ብለን የማናስባቸው ወይም በሳቸው ደረጃ ያለ ሰው እንደው ወደፊት ከረታታ አንድ ቀን ሊመጣ ይሆናል ብለን እንደ ተረት እናስበዋለን እንጂ በኛ ዘመን ይደርሳል ብለን የማናስባቸው ነገሮች ድንገት ሲያመጧቸው፣ ከመጀመሪያው ንግግራቸው ጀምሮ ለህዝቡ ተአምር ነው የሆነበት። ምክንያቱም ከዛ በፊት አንዳንድ እሳቸው የሚያደርጓቸው ነገሮች ሰዎችን አሳስረዋል። ሰዎችን አስወቅሰዋል። ሰዎችን ስልጣናቸው አስባረዋል። ሰዎችን በክፋይ እንዲታዩ አድርገዋቸዋል እና ያ አብዛኛው በሆነ ቅኝት ለመጣ የካድሬ ማህበረሰብ ወይም ተከታይ ድንገቴ ነው የሆነበት እና ከለውጥ ጋር ሲጣጣም የሆነ ጊዜ ሊያይ ወይም ሊያጋጥመው እንደሚችል እገምታለሁ። ሰሞኑን እግር ኳስ እየተላለፈ ነው። ድንገት ተሸንፎ የማያውቅ ቡድን ቢሸነፍ ለብዙዎች ግራ ነው የሚገባቸው። በቀደሙ የጀርመን ባለፈው ጊዜ ዋንጫ ወስዳ አሁን በጥሎ ባለፉ መውደቋ ብዙዎች እጃቸውን አፋቸው ላይ ጭነው ዝም ብለው ነው ያዩት። እውነት የሆነውን ለመቀበል ከብዷቸዋል። ተጫዋቾችም ከብዷቸዋል፣ ጀርመኖቹም ከብዷቸዋል፣ የእግር ኳስ ተንፋኞችም ከብዷቸዋል፣ ተመልካቾችም ከብዶናል። ውጤቱ እያየ ነው ግን ማመን አልቻለሁ እና አሁንም የማየው ኢትዮጵያ ውስጥ እንደዛ አይነት ነገር ነው እያሳዩ ነው። በየ አንዳንዱ የስብሰባ መድረክ በመሯቸው ስብሰባዎች ውስጥ ኢትዮጵያ ወደየት ልትሄድ እንደምትችል፣ ምን አይነት መንገድ ልትሄድ እንደምትችል ለምሳሌ የሚዲያና የሀሳብ ነጻነት ላይ፣ ፍትህ ላይ፣ ኢኮኖሚው ላይ፣ የክልሎች አወቃቀር ላይ ወደፊት ብሔር ብሔረሰብ መብቶች ከሀገራዊ አንድነት ጋር እንድተጣጥመው ሊሄዱ እንደሚችሉ ይሄ አፋኝ ሆነው የወጡ ህጎች ላይ በኢትዮጵያውያንና በውጭ ሀገር በኢትዮጵያ እርስ በርስ ላይ ተጋርደው የነበሩ ግንቦችን በማፍረስና ድልድዮችን በመስራት ላይ ምን ሊያደርጉ እንዳሰቡ ቀስ በቀስ ጡቦችን እየጣሉ ነው ያሉት። በአንድ ቤቱን ዲዛይን አላሳየንም፣ ግን ቀስ በቀስ ጡቦችን እያመጡ ነው ያሉት። ምክንያቱም የመጡበት የፖለቲካ መስመርም ይሁን እስካሁን እሳቸውን የፈጠረው የፖለቲካ መስመር አሁን እኛ መዋቅራቸውን ቁጭ አድርገው እቅዳቸውን አሳይተው እንዲህ ነው የሚሄደው ለማለት የሚያስችል ሁኔታ አይደለም። ይሄ በምዕራቡ ዓለም ወይም በሌላው ሀገር እንደምናየው በምርጫ ተወዳድሮ የምርጫ ወዳደሪያ እቅድ አዘጋጅቶ ከተመረጠ ይሄን ነው የምለው ማደርገው ለሚል አካል ነው። እሳቸውም ግን በአንድ በኩል የሕዝብ ትግል፣ በሌላ በኩል በፓርቲዎች ውስጥ ሲደረጉ የነበሩ የለውጥ አምጪዎች ትግል ያመጣቸው ናቸው። ስለዚህ ያ በሂደት ግን በየ- ስብሰባዎቹ በአዲስ አበባ ስለ ሀገርም በሄዱበት ቦታ በሚያደርጓቸው ስብሰባዎች በቃ ኢትዮጵያ ተበትና የነበረበትን ለመስፋት ሲጥሩ አያቸዋለሁ። አሁን የሳቸው ምን እየሰሩ ነው ሚባል እየሰፉ ነው። ትንትንትንትን ብሎ ቅንድድሪት ብሎ የነበሩትን ጉዳዮች ወደ መስፋት ላይ ናቸው። ለምሳሌ ሁለቱ ሲኖዶሶች ኢትዮጵያና አሜሪካ ተለያይተዋል። ሌላው ቀርቶ ፓትሪኮቹም እንደው በየተሰበሰቡበት ጊዜ እንደው ለቤተክርስቲያን አንድነት ይጠቅማል ብለው መግለጫ ከማውጣት ያለፈ ድፍረት የተሞላበት ሂደት የሄደ በመንግስት አመራር ደረጃ ቀርቶ በሃይማኖት አመራር ደረጃ በድፍረት የሄደ እሳቸው ግን ከተሾሙበት ቀን ጀምሮ ይሄ የተበጠሰ ክር መሰፋት አለበት ብለው ይህን ያሉትን ብፁዕ ወቅዱስ አቡነ ማትያስን አነጋግረዋል። ወደፊትም አሜሪካ የሚሄዱበት ዕድል ሲያጋጥማቸው በድፍረት ብፁዕ ወቅዱስ አቡነ መርቆሬዎስንም ከአካል ሂጄ ማነጋገርና መለመን አለብኝ እስከ ማለት የሄደ ድፍረት ያየሁት፣ ከእሳቸው ብትን ብትን ያረውን ተስፋ ቆርጠነባቸው የነበሩትን ነገሮች እየገጣጠሙ እየሰፉ አሁን የኢትዮጵያ መልኳና ልኳን እያመጡት ነው ይ ነው መልካም። የተበታተነውን እየሰፉ ነው ብለዋል ዲያቆን ዳንኤል። ትልቅ ማሳያ ይመስለኛል። በብዙ ፈተናዎች የተተበተበች ሀገርና ቁጥሩ የበዛ ችግር እንደ ተረከቡ ይታመናል። የሁሉም ዜጋ የሆነች አገር ደጋግማችሁ እናንተ የሚያነሳችሁ የአንድነት ዘይቤ፣ የአንድነት መንገድና ፍልስፍና፣ የብልጽግና እድገት ህልሞቻቸው የታዩ ይመስለኛል። ከዚያ ባለፈ ገፋ አድርጌ እሳቸው ሲገኙ የሚጠየቁ ጥያቄዎች እናንተ መጠየቅ አግባብ አይሆንም። እድሉ ኖሮ ቃለ መልስ የሚያደርጉበት አጋጣሚ ሲነሳ የምናቀርብላቸው ይሆናል። ወደ ዋሽንግተን ልመለስና፣ አቶ ብርሃነ የተቃዋሚ ኃይሎችን ፍቃድ ብቻ ሳይሆን ድጋፍና ጥበቃ ይደረግላቸው ጭምር በአጭር ጊዜ ውስጥ መጎናጸፍ የቻሉ ናቸው። ፊት ለፊት መመልከት ተችሏል። ምናልባትም በርካቶች በቅርብ ርቀት ያዩታል ተብሎ ያልተጠበቀውን አገር ውስጥ ገብተን በሰላማዊ መንገድ እንታገላለን የማለት ፍቃዳቸውና ሀሳባቸውን ይፋ ያደረጉበት ነው። አንዳንዶችም የገቡበት ነው። አይነተኛ የሚባል ለውጥ መሆኑን በፖለቲካው ምህዳር የታየው ሁኔታ ግልጽ ነው። ነገር ግን አገራዊ መግባቢያ የሚባለው ደጋግሞ የሚነሳ ነገር አለ። የቱ ጋ ይጀምራል? በማን ይመራል? ምን ይታዩታል? በፖለቲካው ጎራ በወሰዷቸውና እንዲወስዷቸው በሚጠበቁ እርምጃዎች መካከል አመሰግናለሁ። እኔ የሚታየኝ ዶክተር አብይ እስካሁን የወሰዷቸው እርምጃዎች ወዴት አቅጣጫ እንደምንሄድ ክሊርሊ አሳይተውናል። ለምሳሌ እንዴት ነው እዛ የደረስከው ካላልክ በስተቀር አስቸጋሪ ነው መልሱን የሰጡ መሰለኝ አቅጣጫውን ያሳዩ መሰለኝ ክሊርሊ። ቅድም ዲያቆን እንደተናገሩት ኢትዮጵያውያንን ያሳሰቡትን ነገሮች ሁሉ ነካክተውታል። በመሬት ላይ ወርዶ ይሄ እንዴት ነው ተግባራዊ የሚሆነው የሚለው ጥያቄ የአፈጣጠም ጉዳይ ነው የሚሆነው። አንድ ጊዜ አቅጣጫው ከተያዘ የአፈጣጠም ጉዳይ ነው። ይህንን ብዬ ግን አሁን የተቃዋሚ ፓርቲዎችን በሚመለከት እንግዲህ ሁለት የሚነሱ ነገሮች አሉ። የሀገራዊ መግባባት መፈጠር መቻል አለበት እና በዛ ዙሪያ ውይይት መደረግ አለበት የሚሉ ወገኖች አሉ። ከዛ አልፈው ሄደው ደግሞ ከዛ ዘልቆ ሄዶ ጊዜያዊ መንግስት ማቋቋምም ያስፈልጋል የሚሉ አሉ። እኔ የሚታየኝ ትልቁ ቁም ነገር አሁን ጠቅላይ ሚኒስትሩ ያሳዩቸውን በጎ ፈቃዶች ወደ ተቋም መቀየር የሚያስፈልግ ይመስለኛል። በእሳቸው በጎ ፈቃደኝነት የተደረጉ ነገሮች መሆናቸው ብቻ ሳይሆን እነዚህ ህጋዊ የሆነ መሰረት እንዲኖራቸው የዲሞክራቲክ ኢንስቲትዩሽንስ ነጻነት በህግ የሚጠበቅበት ደረጃ ላይ ማድረስ የሚያስፈልግ ይመስለኛል። አንደኛውና ዋናው ከዚህ በፊት እሳቸውም ሊያደርጉ እንደሞከሩት ጦር ኃይሉን በፖለቲካ ጉዳይ ጣልቃ እንዳይገባ ማድረግ እንዲችሉ ማገዝ ነው። ምክንያቱም ይሄ በጣም ኢምፖርታንት ነው የሚሆነው፣ ለህልውናችን ወደፊት፣ ማንኛውም የፖለቲካ ስልጣን የያዘ የፖለቲካ ድርጅት የሀገሪቱን የጦር ኃይል እንደ መሳሪያ ተጠቅሞ ህዝብን ለመጨቆን እንዳይችል ነጻ ያደርገዋል። ሁለተኛው የፍርድ ቤቶች ነጻ መሆን ነው። የፍርድ ቤቶች ነጻ መሆን ለሚዲያ ተቋማት ወይም ደግሞ ሀሳብን በነጻ የመግለጽ ከዛም አልፎ የሰብአዊ መብት ጉዳዮችን ጥበቃ ለመስጠት የሚቻለው የፍርድ ቤቶች ጉዳይ በደንብ በኢንስቲትዩሽን ደረጃ በህግ ከስራ አስፈጻሚው ነጻ መሆናቸውን የሚያሳይ ደረጃ መድረስ ነው። ሶስተኛው ያው የምርጫ ቦርድ በኮንሰንሱስ ወይም ደግሞ በመግባባት እንዲቋቋም ማድረግ ነው። እንግዲህ እነዚህን ነገሮች በተለይ ሁለቱን የሚዲያ ነጻነትንና የ የፍርድ ቤቶችን ነጻነት በህግ ጥበቃ ተደርጎላቸው አስተማማኝ ደረጃ ላይ እስካልደረሱ ድረስ ችግር ነው የሚሆነው። በእሳቸው ፈቃድ ነው ያለ ነው ማለት ነው። እሳቸው ምንም ነገር ቢያጋጥማቸው ነገሩ እንደገና ተመልሶ ጥሬ ነው የሚሆነው። እነዛ ኢንስቲትዩሽኖች ነጻ ከሆኑ ግን ለእሳቸውም ለራሳቸው ለስራ አፈጻጸም በጣም ደጋፊ የሚሆኑ ይመስለኛል። ወደ ፖለቲካ ድርጅቶች ስንመጣ የእኛ ሀገር የፖለቲካ ድርጅቶች ውስጣዊ ችግር ያለባቸው ይመስለኛል። አብዛኞቹ የተቀረጹት ከሶሻሊዝም ከመጣው በዛ ውስጥ ካደገው ህብረተሰብ በዛ አጋዥነት ነው የመጡት እና ሁል ጊዜም እርስ በርሳቸው ሮጦ ተወዳድሮ የማሸነፍ ሳይሆን ቀልፎ መጣልን። እሱ ብቻ አይደለም፣ በመሀላቸው ቅራኔ በሚኖርበት ጊዜ ቅራኔውን ዲሞክራቲክ በሆነ መልክ መፍታት ስለማይችሉ ሌላ ፓርቲ ያቋቁማሉ። አብዛኞቹ ፓርቲዎች በዚህ አይነት የተመሰረቱ ናቸው። እንግዲህ እነዚህ ተቋማት መጀመሪያ በውስጣቸው በራሳቸው በውስጣቸው እርቅ ማድረግ መቻል ይኖርባቸዋል። ቢያንስ በመደራደር ሳይሆን የውስጥ ለውጥ በየራሳቸው ማምጣት ያለባቸው ይመስለኛል። ከዛ በኋላ ከመንግስት ጋር ማለት ነው ወደ ድርድር፣ ወደ ውይይት መሄድ ይችላሉ። ግን አሁንም እኔ አደገኛ ነው የምለው የፍርድ ቤቶች ነጻነት እና የሚዲያ ነጻነት እስካልተረጋገጠ ድረስ ያ ባልተረጋገጠበት ሁኔታ የሚካሄድ ውይይት ጤናማ ውይይት አይሆንም ወይም ግልጽ ውይይት አይሆንም። ስለዚህ የመጀመሪያው ጥያቄ መሆን ያለበት ጠቅላይ ሚኒስትር አብይም እነዚህን ነጻነቶች የዲሞክራቲክ ኢንስቲትዩሽንስ ነጻነቶች በሕግ እንዲረጋገጡ እንዲያደርጉ ተጽዕኖ ማድረግ ይመስለኛል። ያንን አይነት ኢንቫይሮንመንት ባለበት ነው ፍትህ ባለበት ስርዓት ውስጥ ነፃ ሚዲያ ባለበት ስርዓት ውስጥ ቁጭ ብለህ መደራደር ትችላለህ። የሀሳብ ልዩነት ቢደርስም እንኳን ምንም አይነት ጉዳት ወደ አንተ አይመጣም፣ ጥበቃ ያገኛል ማለት ነው። ስለዚህ ትልቁ ያለው ስራ የዲሞክራቲክ ኢንስቲትዩሽንስ ነፃነት ማስጠበቅ ነው። በተረፈ ግን የወሰዷቸው እርምጃዎች በሙሉ የምንፈልገው አይነት እርምጃዎች ናቸው ወይም ደግሞ ውጤታቸው ሁላችንም የምንመኛቸው ውጤቶች ናቸው። እዛ እንዴት ነው የምንደርሰው የሚለው ላይ የሚያነጋግሩ ነገሮች ሊኖሩ ይችላሉ። በተረፈ ግን የሰነዘሯቸው ሀሳቦች በሙሉ ተቀባይነት ያላቸው ይመስለኛል። ይህን ካልኩኝ በኋላ የፖለቲካ ድርጅቶች አይ ቲንክ ውስጣቸውን መበርመር መበርመርና፣ አንደኛ አምስት ስድስት ሰው ብቻ ኖሮ ስም ብቻ ይዞ የተቀመጡ ድርጅቶች አሉ፣ ሁለተኛ ፕሮግራማቸውን ዝርዝር ስትመለከት የአንዳንዶቹ ምንም ልዩነት የሌለው አይነት አለ። ስለዚህ የግለሰቦች የስልጣን ሽኩቻ ወይም ፍላጎት ካልሆነ በስተቀር ራሳቸውን ጨፍልቀው አንድ ፓርቲ የማይሆኑበት ምንም ምክንያት ያለ አይመስለኝም። ይህንን ለማድረግ ግን ብዙዎቹ ሬዲ አይደሉ እና ይህንን ለኢትዮጵያ ሕዝብ ሲሉ አገርን ማዕከል ባደረገ መልክ የራሳቸውን ፕሮግራም ሪቫይዝ አድርገው ከሌሎች ጋራ መቀላቀል መደመር የበለጠ ውጤታማ ያደርጋል እና ይሄን በሚሆንበት ጊዜ ሁለት ሶስት ጠንካራ የፖለቲካ ድርጅቶች አገር ውስጥ ቢኖሩ በጣም ጠቃሚ ይሆናል። እንዳሁኑ ሀምሳና ስልሳ ምን ፋይዳ የማይሰጡ ድርጅቶች ተኮልኩለው እንደራደር፣ ብሔራዊ ስምምነት፣ ብሔራዊ እርቅ ይምጣ ወዘተ ነገሮች የሚያመጧቸው ነገር እኔ ችግር ያለው ይመስለኛል። መልካም። አነጋጋሪ ጉዳዮችን አንስተዋል። ቀጣይ ውይይቶችን የሚጠይቁ ይመስለኛል፣ በግራና በቀኝ የሚታዩ ይበልጥም ሌሎች መሰል ውይይቶችን የሚጋብዙ በተከታይ ውይይቶች እናያለን። ዲያቆን ዳንኤል ቀደም ብሎ የተባሉትንም ነገሮች ከግምት ማስገባት ተገቢ ይመስለኛል። ለሚቀጥለው ጥያቄ ተቋማዊ መሰረት ይኑረው ሲሉ አቶ ብርሃነ አጽንኦት ሰጥተው ተናግረዋል። ይሄ የተጀመረው የለውጥ ጎዳና የዜጎች ነጻነትና ዲሞክራሲያዊ መብቶች መረጋገጥ፣ ቀደም ብሎ እንዳነሳችሁት ተስፋ የፈነጠቀውን ያህል እርሳቸው መጠየቅ ፈቃደኛ የሆኑ ይመስለኛልን የሚታበይ መሪ መሆን አይደለም ብለዋል በንግግራቸው ባለፈው ዝግጅት ላይ ና በዙሪያቸው እርግጥ አሳቢ ሰዎች መኖራቸው ሁሉን እሳቸው መልስ መስጠት የሌለባቸው ሁኔታ ውስጥ መኖራቸውን ማረጋገጥ ምናልባትም ለለውጡ ዘለቄታ ምክንያታዊ ሆኖ መታየት ይችላልና አሁንም እሳቸው ሲገኙ የሚጠየቁትን ጥያቄዎች ለእሳቸው ትተን፣ እናንተ እስከ ተረዳችሁት አሁን በወሰዷቸው እርምጃዎች ውስጥም ቀድሞው የሚመጡ ተፈጥሯዊ የሆኑ መደነቃቀፎችም ከግምት ገብተው ምናልባት ዙሪያቸውን በጥሩ አማካሪዎች መከበባቸውን ማየት ይችላችሁ ይሆን? መሪዎች መምራት እንጂ ሁሉም ፈጻሚ መሆን የለባቸውም፣ እና በቅንነት የሚፈጸሙትን ስህተቶች ጨምሮ ዲያቆን ዳንኤል የመጨረሻው ጥያቄ ነው። አድማጮች ውይይቱ አልተቋጨም። ለቀደመው ጥያቄና ለቀሪው ተዋዮች የሚሰጡትን መልስ በሚቀጥለው ሳምንት ፕሮግራማችን ይዘን እንመለሳለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር በቅዳሜ ምሽት ዝግጅቶቻችን የተሳተፉትን እንግዶች በሙሉ እያመሰገንን አሁን ፕሮግራማችንን ከማብቃታችን በፊት የማጠቃለያ ዜናዎቹን አሰማለሁ። በሶማሊያ ዋና ከተማ ሞቃዲሾ ዛሬ በሀገር አስተዳደርና ደህንነት ጥበቃ ሚኒስቴር መስሪያ ቤቶች ቅጽር ግቢ ውስጥ የደረሱ ሁለት ፍንዳታዎች ከ15 ሰዎች በላይ ሲገድሉ ሌሎች ከሀያ የሚበልጡ ማቁሰላቸው ምስክሮች ተናግረዋል። ለጥቃቱ አልሻባብ ኃላፊነት ወስዷል። በዓለም እግር ኳስ ዋንጫ ውድድር እየተካሄደ ያለው የአስተናጋጅ ሩሲያና ክሮኤሽያ ጨዋታ ካበቃ በኋላ ለግማሽ ፍጻሜ ያለፉት አራቱ ቲሞች ይታወቃሉ። አለየም አሁን አንድ አቻ አርፈዋል። እስካሁን ባለው ጊዜ ፈረንሳይ ቤልጅየም እና ኢንግላንድ ማለፋቸውን አረጋግጠዋል። በብዙዎች ግምት ክሮኤሽያ አራተኛው ኃላፊ ይሆናል። የፊታችን ማክሰኞ ፈረንሳይ ከቤልጅየም፣ ረቡዕ ኢንግላንድ ከዛሬው አሸናፊ ጋር በሁለተኛው አጋማሽ ይገናኛሉ። ሳምንት ቅዳሜ ለደረጃ እሁድ ለዋንጫ የሚደረጉ ጨዋታዎች ተካሂደው የዘንድሮው ሀያ አንደኛው የዓለም እግር ኳስ ዋንጫ ውድድሮ ይፈጸማል። የማጠቃለያ ዜናው በዚሁ ይጠቃለላል። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምሽቱ 3 ሰዓት እስካሁን አራት ሰዓት ሲያስተላልፍ የቆየውን የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂ ይታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። ሰላም ደህና